ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ህዳር 3 2010 ዓ.ም በኢትዮጵያ በፖለቲካ አመለካከታቸውና አስተሳሰባቸው ምክንያት የታሰሩ ሰዎች አልተፈቱም የህዝብ ጥያቄም አልተመለሰም፣ ይላሉ ተቃዋሚዎች። ደጋፊዎቻችንና አባሎቻችን እንዲሁም የኦፌኮ ስራ አመራር ኮሚቴ አባላት በአጠቃላይ በኦሮሚያ ውስጥ አስሮ አሁን አሉ የምንላቸው ከሺህ እያላነሱ ናቸው። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚደንት ናቸው። የአማራና የኦሮሚያ ክልላዊ መንግስታት ምላሽ ሰጥተዋል። አንድም ፓርቲ በመደቀፍ ወይም በመቃወም ወይም ደግሞ አመለካከቱን በነጻነት በማንጸባረቅ የታሰረ ኦሮሚያ ውስጥ የለም፣ ወደፊትም አይኖርም። አቶ አዲሱ አረጋ የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ናቸው። ይዘናችኋል። በምሽቱ ዝግጅታችን ጤና ይስጥልን እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱን ዝግጅት ይዘን አብረናችሁ የምናመሸው ጽዮን ግርማና ሶሎሞን ሰሎሞን አባተንን። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን፣ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኢትዮጵያ የአስቸኳይ ጊዜ አዋጁ ከተነሳ በኋላም የቀጠሉና በአንዳንድ አካባቢዎች የሚስተዋሉ አንዳንድ የጸጥታ ችግሮችን በዘላቂነት ለመፍታት የፌዴራልና የክልል የጸጥታ መዋቅሮች ተቀናጅተው እየሰሩ ናቸው ሲሉ የመከላከያ ሚኒስትሩ ሲራጅ ፈጌሳ አስታውቀዋል። ሚኒስትሩ ይህንን ያስታወቁት እርሳቸው በዋና ጸሐፊነት የሚመሩት ብሔራዊ የጸጥታ ምክር ቤት ሰሞኑን ካካሄደው ስብሰባ በኋላ ለሀገር ውስጥ በሰጡት ለሀገር ውስጥ ጋዜጠኞች በሰጡት መግለጫ ነበር። የዚህን ዘገባ ዝርዝር በነገው ምሽት ይዘንላችሁ እንቀርባለን። ሶማሊያ ውስጥ በደቡብ አካባቢዎች በአልሸባብ ይዞታዎች ላይ ትናንት የአየር ድብደባ ማካሄዱን የዩናይትድ ስቴትስ የአፍሪቃ እዝ አስታወቀ። ድብደባው የተካሄደው ዋና ከተማይቱ ሞቃዲሾ በስተ ደቡብ 350 ኪሎ ሜትር ርቀት አካባቢ በምትገኘው ቦሎጉዱድ ከተማ አቅራቢያ በመሸጉ የአልሻባብ ተዋጊዎች ላይ መሆኑን ባለሥልጣናቱ አመልክተዋል። በድብደባው የተገደለው አንድ የአልሻባብ ተዋጊ መሆኑንም እዙ ባወጣው የፕሬስ መግለጫ አመልክቷል። በሌላ በኩል ደግሞ የታችኛው ሸበሌ ክልል መሪዎች ለቪኦኤ ዛሬ በሰጡት ቃል ከሞቃዲሾ ሰባ ኪሎ ሜትር በስተደቡብ በምትገኘው ዳርኤስ ሰላም ከተማ ላይ ዛሬ በተካሄደ በተካሄደ ድብደባ ሦስት ሰው መገደሉን አመልክተዋል። የዛሬው ድብደባ በዚህ የአውሮፓ ዓመት ውስጥ ብቻ የተካሄደ ሀያ አምስተኛ የዩናይትድ ስቴትስ ጦር ጥቃት መሆኑ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በደቡብ ምስራቅ እስያ መሪዎች ጉባኤ ላይ ለመገኘት ፊሊፒንስ ዋና ከተማ ማኒላ ገብተዋል። ሚስተር ትራምፕ ማኒላ ሲገቡ ወደ 3500 የሚሆኑ ሰልፈኞች ወደ ዩናይትድ ስቴትስ ኤምባሲ ሄደው ተቃውሟቸውን ገልጸዋል። ቀደም ሲል ለአምሳ ዓመታት ያህል ፊሊፒንስን በቅኝ ግዛት የነበረችው የዩናይትድ ስቴትስ ጦርነት ዩናይትድ ስቴትስ ጦርነቶችን ከባህር ማዶ ማቀጣጠል ትፈልጋለች ሲሉ ወቀሳ ያሰሙትና ፕሬዚደንት ትራምፕን በሽብርተኝነት የከሰሱት እነዚሁ የፊሊፒንስ ሰልፈኞች ፕሬዚደንቱ ከሀገራቸው እንዲወጡላቸው ጠይቀዋል። ሰልፈኞቹ ወደ ኤምባሲውም ሆነ ፕሬዚደንት ትራምፕ ወደሚገኙባቸው ማንኛቸውም ክንዋኔ መድረኮች እንዳይዘልቁ በሺዎች የሚቆጠሩ ፖሊሶች አግደዋቸዋል። ተቃውሞውን ያደራጁት ግራ ዘመም ነው የሚባል አንድ አናሳ የፖለቲካ ፓርቲ መሆኑም ተዘግቧል። የደቡብ ምስራቅ እስያ ሀገሮች ማህበር ያዘጋጀው ይህ የመሪዎቹ ጉባኤ እስከ ከነገ በስቲያ ማክሰኞ የሚዘልቅ ነው። የፊሊፒንስ መንግስትና ፖሊስ የሀገሩን ህዝብ ጥቅም የሚያስጠብቁ ሳይሆን አሻንጉሊት ያሉትን የዱቴርቴን ስልጣን የሚከላከሉ ናቸው ብለዋል የዛሬዎቹ የማኔላ ፊሊፒንስ ሰልፈኞች ለመገናኛ ብዙሀን በሰጧቸው ቃሎች የዓለም እጅግ ፈጣን ምጣኔ ሀብት እድገት እየተመዘገበባቸው ናቸው የሚባሉ ሀገሮችን ጨምሮ የአስር የደቡብ ምስራቅ እስያ ሀገሮች መሪዎች የሚገኙበትና ማኒላ ላይ የሚደረገው አሲያን በሚል ምህፃር የሚጠራው ህብረት ስብሰባ ነገና ከነገ በስቲያን የሚነጋገረው በንግድ በመዋዕለ ነዋይ ፍሰትና ከሀያላ ነው መንግስታት በሚገኝ ድጋፍ ጸጥታና ደህንነትን በማስጠበቅ ጉዳዮች ላይ እንደሚሆን ተገልጿል። ባለፈው ዓመት በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሂደት ውስጥ የሩሲያው ፕሬዝደንት ራሳቸውና ሀገራቸውን በአጠቃላይ ጣልቃ አልገቡም ብለው ሚስተር ቭላዲሚር ፑቲን ያምናሉ ሲሉ የዩናይትድ ስቴትሱ መሪ ዶናልድ ትራምፕ ዛሬ ተናግረዋል። ሚስተር ትራምፕ ከቪየትናሙ ፕሬዚደንት ራንዳይ ቻንግ ጋር ሆነው ትናንት ሐኖ ላይ ጋዜጣዊ መግለጫ በሰጡበት ወቅት በፕሬዚደንታዊ ምርጫው ድምፅ አሰጣጥ ውስጥ ሩሲያ ጣልቃ ገብታለች የሚለውን ውንጀላ አስመልክቶ የሀገራቸው የደህንነትና የስለላ ተቋማት የሚያወጧቸው ሪፖርቶች ከሚጋጩ መረጃዎች እየተጠናቀሩ ናቸው ብለው እንደሚያምኑ አመልክተዋል። ቱርክ ውስጥ ቀደም ሲል ተካሂዶ በነበረው የመፈንቅለ መንግሥት ሙከራ ተሳትፈዋል ወይም እጃቸው አለበት ብላ አንካራ የምትጠረጥራቸውን የእምነት መሪ አሳልፎ በመስጠት ጉዳይ ላይ ከሀገሪቱ መሪዎች ጋር አለመመካከራቸውን የፕሬዝደንት ትራምፕ የቀድሞ የጸጥታ አማካሪ ሚስተር ማይክ ፍሊን አስታውቀዋል። የዜናው ሰዓት አብቅቷል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ በ በ ና በ15785 በ25 ባንድ በ11695 በ12110 እንዲሁም ሳት 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ህዳር ሶስት ምሽት ፕሮግራም ነው። ወደ ኋላ እያየን ወደፊት መሄድ አንችልም። የትናንቱ ትውልድ የራሱን ታሪክ ሰርቶ አልፏል። ዛሬ ሌላ ትውልድ ነው ያለ ነው። ለምን የራሳችንን ለራሳችን በሚጠቅመን ሞዴል ሌላ ታሪክ አንሰራም? መስራት እየቻልን ለምን? መልካም ግምገማ፣ መልካም ድምዳሜ፣ መልካም ጥያቄ። አቶ ለማ መገርሳ ናቸው የኦሮሚያ ፕሬዚደንት። ይህ የአቶ ለማ ጥያቄ እርሳቸው በአደባባይ አንስተው ኦፊሳላዊ ማዕረግ ሰጡት ክብደት እንዲያገኝ ያደረጉት እንጂ ሲጠየቅ የኖረና እስኪመለስ ወደፊትም ለብዙ ተደጋጋሚ ጊዜዎች ብዙ መድረክና አደባባዮች የሚቀጥል ጥያቄ ነው። ውይይት ይዘናል በአዴንና ኦህዴድ፣ በኦሮሞና በአማራ መተሳሰር ጉዳይ አንድ መስመር ያለበት ነገር የአዲሱ የኦህዴድ አመራር ወደ ስልጣን የመጣው በኦሮሞ ህዝብ አመፅና ግፊት አላ ምክንያት ነውና የህዝብን ጥያቄ ተቀብሎ ከማስተናገድ ውጪ ሌላ አማራጭ ያለው አይመስለኝም። አቶ ስዩም ተሾመ በአምቦ ዩኒቨርሲቲ መምህር ናቸው። በህዝብ ደረጃ የኦሮሞ ህዝብና የአማራ ህዝብ ጠላትነት የለውም። የተጋባ የተዋለደ የተዋጋ እርስ በእርሶ የተጣላም ነበረ። በህዝብ መካከል የሚደረግ ሁሉን ታሪካዊ ነገር በሁለቱ መሀል ሆኗል። ዶክተር ደረሰ ጌታቸው በኒውዮርክ ዩኒቨርሲቲ አዮና ኮሌጅ ረዳት ፕሮፌሰር ናቸው ይመለሳሉ። የዩናይትድ ስቴትስ የተወካዮች ምክር ቤት የህግጋት ረቂቅ ዝርዝር ውስጥ የኢትዮጵያን የዴሞክራሲ ይዞታ ለማድረቅ የታሰበ ነው የተባለ ኤችአር አንድ መቶ ሀያ ስምንት የሚባል ሰነድ ሰልፍ ውስጥ ገብቶ ድምጽ እየጠበቀ ነው። የኢትዮጵያ ተቃዋሚዎች ምን ይላሉ? የሁለቱን ሀሳብ ይዘናል። እኔ በጣም ደስ ብሎኛል። ይህ ህግ ከዚህ በፊት በነበሩ ብዙ ትግሎች አልፎ ያቅም ፖለቲከኞችን በተመለከተ እና አንዱ አለም ሌሎችም በአመለካከታቸው በፖለቲካ አመለካከታቸው ብቻ በእስር ቤት የሚማቅቁ ወንድሞች አሉ። ኤችአር ሀያ ስምንት ባለው መንግስት ላይ ትንሽ ጫና የአሜሪካን መንግስት ለማድረግ ስለሚችል ከፍተኛ ድጋፍ ያገኘ ይመስለኛል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋና የመኢአድ ፕሬዚደንት ዶክተር በዛብህ ደምሴ ናቸው። ይመለሳሉ በኢትዮጵያ በፖለቲካ አመለካከታቸውና አስተሳሰባቸው ምክንያት የታሰሩ ሰዎች አልተፈቱም፣ የሕዝብ ጥያቄም አልተመለሰም ይላሉ ተቃዋሚዎች። በኢትዮጵያ በፖለቲካ አመለካከታቸውና አስተሳሰባቸው ምክንያት የታሰሩ ሰዎች የሉም ሲሉ የፌዴራሉ መንግሥትም ሆነ የክልል ባለሥልጣኖች በተለያዩ ጊዜዎች መግለጫዎችን ይሰጣሉ። በተጨማሪም በሀገሪቱ የመልካም አስተዳደር ችግር መኖሩን አምነው እርሱን ለማሻሻል ከህዝብ ጋር እየሰሩ መሆናቸውንም በየአጋጣሚው ይናገራሉ። ቀጣዩ የጽዮን ግርማ ዘገባ የሕዝቡን ጥያቄ ለመፍታት የሞከረ እንቅስቃሴ አለ ወይ፣ እውን የህሊና እስረኞችስ የሉም የሚሉ ጥያቄዎችን በድጋሚ አንስቶ የተሰናዳ ነው። ከኦሮሚያ ክልል የተነሳውና በኢትዮጵያ መንግስት ላይ የተቀሰቀሰው ተቃውሞና አመጽ ሁለት ዓመት ሞልቶታል። ይህ ተቃውሞ ወደ አማራ ክልልና ሌሎች የሀገሪቱ ክፍሎች ተዛምቶ በኢትዮጵያ በርካታ ሁነቶች ተስተናግደዋል። ሞት፣ የአካል ጉዳት፣ ንብረት መውደም፣ እስርና ስደት ከእነዚህ ውስጥ የተወሰኑት ናቸው። በተጨማሪም ለአስር ወራት ያህል ሀገሪቱን በአስቸኳይ ጊዜዎች ስር ከቷት ነበር። የተቃውሞ እንቅስቃሴ በበረታባቸው የሁለቱ ማለትም የአማራና የኦሮሚያ ክልል መንግስታት የህዝቡን ጥያቄ ለመፍታት አበክረው እየሰሩ መሆኑን እየገለጹም ይገኛሉ። ከህዝቡ ጋርም ተከታታይ ውይይት እያደረጉ እንደሆነ በማሳወቅ ላይ ናቸው። በኢትዮጵያ ከተቃዋሚ ፖለቲካ ፓርቲዎች መካከል አንዱ የሆነው የመድረክ አባል ድርጅት ኦፌኮ አንድም የተመለሰ የህዝብ ጥያቄ የለም ይላሉ። ለኦሮሞ ማህበረሰብ የተቃውሞ መነሻ ጥያቄ የሆናቸው የፖለቲካ ነፃነትና ፍትሐዊ የሀብት ክፍፍል ጥያቄዎችን የሚመልስ ተግባራዊ እንቅስቃሴ አልተደረገም ባይ ናቸው። ዋናው ደግሞ እነዚህን ጥያቄዎች ይዘው በአደባባይ የወጡ ሰዎች በሙሉ በአሁኑ ሰዓት በእስር ላይ እንደሚገኙ ማንንም ማስታዋሽ የሚፈልጉ አይደለም ይላሉ የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ። ደጋፊዎቻችን እና አባሎቻችን እንዲሁም የኦፌኮ ስራ አመራር ኮሚቴ አባላት በአጠቃላይ በኦሮሚያ ውስጥ ታስሮ አሁን አሉ የምንላቸው ከሺህ ያላነሱ ናቸው። የታሰሩ አባሎቻችን ካለአግባብ የፖለቲካ ታሳሪዎች ናቸው። መንግስት ሆን ተብሎ ያሰራቸው ናቸው። አሁንም ቢሆን የህዝብ ጥያቄ ነው እንዲፈቱ ጥያቄያችንን እየቀጠለ ነው። ሰላማዊ ትግል በሚያካሄድበት ጊዜ አንደኛውና የመጀመሪያ ጥያቄ የታሰሩት ፖለቲካ አባሎቻችን ይፈቱ ነው። ከዚህ ቀደም በሚ የታሰሩ ሰዎች ዙሪያ ያነጋገርናቸው የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ በኦሮሚያ ክልል በተቃውሞና በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም በሚል መከራከሪያ አቅርበው ነበር። ከሰማይ በታች ያለው ማንኛውም ጥያቄ ተወያይተን ችግሩን ለመፍታት በኦሮሚያ ብሔራዊ ክልላዊ መንግስት ሁሌም ዝግጁ ነን፣ ህዝባችን ነው አለቃችን የሚል ህዝባችን ነው ጌታችን የሚል በግልጽ አውጀን እየሰራ ነው ያለ ነው ከላይ ቅሬታዎችን የሚሰማበት ቅሬታ መስማት ብቻ ሳይሆን ደግሞ ቅሬታዎቹ የሚፈቱባቸውን ፕላትፎርሞች እየፈጠርን ወደ መግባባት ወደ አንድነት ችግሮችንም ለመፍታት ህዝቡን የመፍትሄ አካል አድርገን እየተንቀሳቀስን ያለንበት ሁኔታ ነው ያለው። ከዛ ባለፈ ግን አንድን ፓርቲ በመደቀፍ ወይም በመቃወም ወይም ደግሞ አመለካከትን በነፃነት በማንተባረቅ እየታሰረ ኦሮሚያ ውስጥ የለም ወደፊትም አይኖርም። የምንታገለው ለዚህ ነው። ሰላማዊ እስከሆነበት አቶ ሙላቱ ገመቹ እንዲያሉ መልሶችን በፍጹም አይቀበሉም። ይህንን ለማስተባበል መሞከር ህዝብን ምንም አያውቅም ወይም ተሞኝቷል እንደማለት ይቆጠራል ይላሉ። እንደ ዶክተር መረራ ጉዲና እንደ አቶ በቀለ ገርባና ሌሎች የፓርቲውን አመራሮች ጨምሮ ከከፍተኛ አመራሮች እስከ ገጠር ያሉ የፓርቲው ሰዎች በእስር ላይ መሆናቸው የአደባባይ ሐቅ ነው ባይ ናቸው። እነዚህ ሰዎች የታሰሩት ደግሞ የህዝብን ጥያቄ ከፍ አድርገው በማሰማታቸው ነው ብለዋል። ለአቶ አዲሱ አረጋ ተመሳሳይ ጥያቄ አቅርቤላቸው ነበር። በተደጋጋሚ እኛም ስንዘግብ የነበረው አደባባይም ላይ ሲታይ የነበረው እነዚህ ሰልፈኞች ይዘዋቸው ከሚወጡት ጥያቄ አንደኛው ያለ አግባብ በፖለቲካ አስተሳሰባቸው እስር ቤት የገቡ ሰዎች ይፈቱልን የሚል አለበት። እዚህ ላይ ምን ሰርታችኋል? እናንተ እንግዲህ እንደ ኦሮሚያ ብሔራዊ ክልላዊ መንግስት እኛ በእኛ ጁሪስዲክሽን ሰው ስላለ ነው መናገር የምንችለው ማለት ነው። ሌሎቹ ጉዳዮች በህግ የተያዙ ናቸው ማለት ነው። የኦፌኮ አመራሮችንም ሌሎችም ተያያዥ ጉዳዮች ካሉ የራሱን ፕሮሲጀር ተከትሎ ነው የሚቀርበው። ጉዳዩ ደግሞ በፍርድ ቤት የተያዘ እና በፍርድ ቤት እየተጣራ ያለ ጉዳይ ስለሆነ በዚህ ላይ አስተያየት ለመስጠት ያስቸግረኛል ማለት ነው። ስለዚህ ይሄ የፌዴራል መንግስቱ የያዘው ጉዳይ ነው። በዛ ሂደት ሰዎቹ የተጠረጠሩበት ጥፋት አለ። በዛ ጥፋት መሰረት ክስ ተመስርቶ ሂደት ላይ ያለ ጉዳይ የተጠናቀቀ ጉዳይ ስላልሆነ ዛ ላይ አስተያየት ለመስጠት ትንሽ ያስቸግር። የህዝቡን ችግር ለመፍታት ከቆማችሁ የፌዴራል መንግስትን ቢያዝ አንደኛው የኦሮሚያ ክልላዊ መንግስት የፌዴራል መንግስቱ አካል ነው። ፓርቲያችሁ ኦህዴድም የኢህአዴግ አባል ፓርቲ ነው እና በዚህ ስላይ የሰራችሁት ነገር አለ በጋራ ተነጋግራችሁ በትክክል ለህዝቡ እየሰራችሁ ሆነ አዎ የኢህአዲሱ አመራሩ በኦሮሚያ ክልል ወደ ስልጣን ከመጣ በኋላ የህግ ታራሚዎችን በሚመለከት ተጨባጭ ስራዎችን ሰርቷል። በተለይ በክልሉ ኃላፊነት ስር ባሉ ማረሚያ ቤቶች ወደ ሰላሳ አራት ማረሚያ ቤቶች አሉ። ከሀያ ሺህ በላይ የህግ ታራሚዎች፣ የተፈረደባቸው የህግ ታራሚዎች ማለት ነው በይቅርታ እንዲለቀቁ ያደረገበት ሁኔታ ነው ያለው እና ከዚህ መረዳት የሚቻለው ቅርታ ጥሩ ነገር ነው። ሰላምን ያመጣል፣ አንድነትን ያመጣል፣ መፈቃቀድን፣ አብሮነትን ያመጣል እና ቅርታ ጥሩ ነገር ነው ብለን ነው የምናምነው ማለት ነው ይሄ እንግዲህ ፍርድ ተፈርዶ ተወስኖባቸው ስላ ያሉት የህግ ታራሚዎች ነው። ከዛ ባለፈ ያለው ግን በህግ ፕሮሰስ ላይ ያለ ነገር ነው። ህግ ፕሮሰሱ ተጠናቀቀ ደግሞ ምን ሊሆን ይችላል የሚለውን ከሚመለከተው አካል ጋር ተነጋግረን መፍትሄ እንዲያገኝ ማየት መስራት። አቶ ሙላቱ ገመቹ በበኩላቸው በፌዴራል መንግስቱ ስር ያሉ እስረኞችን ጉዳይ ለማወቅ በየቀኑ ፍርድ ቤት መሄድ ብቻ በቂ መሆኑን ይጠቁማሉ። በኦሮሚያ ክልል ያሉ እስር ቤቶችም ከአቅማቸው በላይ እስረኛ መያዛቸውን ያስረዳሉ። ከዚህ ቀደም ያነጋገርናቸው የዶክተር መረራ ጉዲናና በአብዛኛው ከኦሮሚያ ክልል የታሰሩ ሰዎች ጠበቃ አቶ ወንድሙ ኤብሳ፣ በየቀኑ በተለያዩ ችሎቶች የኦሮሞ እስረኞች እንደሚመጡና ሁሉም የታሰሩት በተቃውሞ እንቅስቃሴ ውስጥ በመሳተፋቸው የሽብር ክስ እየቀረበባቸው እንደሆነ ገልጸውልናል። አብዛኞቹም የሰብአዊ መብት ጥሰት እንደተፈጸመባቸው ለየችሎቶቹ አቤቱታ ያቀርባሉ ይላሉ። በሌላ በኩልም በዚህ ሁለት ዓመት የተቃውሞ እንቅስቃሴ ውስጥ ከአማራ ክልል ተይዘው በፌዴራል ማረሚያ ቤቶች እስር ቤት የሚገኙ እስረኞች በርካታ እንደሆኑ በተለያየ ጊዜ ያነጋገርናቸው የእስረኞቹ ጠበቆች ይናገራሉ። ከእነዚህ መካከል አርብ ህዳር አንድ ሁለት ሺህ አስር ዓመተ ምህረት ጉዳያቸው በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ታይቶ የነበረው በነ ንግስት የእርጋ መዝገብ ስር ቴድሮስ ተላይ፣ አወቀ አባተ፣ በላይና አለምነህና ያሬድ ግርማ ጉዳይ ነው። ከእነዚህ ተከሳሾች ጠበቆች አንዱ አቶ አለልኝ ምህረቱ ስለ ንግሥት ይርጋ ማንነት ጠይቄያቸው ነበር። እኛ እንደምንረዳት በየትኛውም የፖለቲካ ረቢያ ውስጥ ያለች ሰው አይደለችም። እድሜዋም ገና በሀያዎቹ መጀመሪያ ውስጥ ያለች ናት ጠበቆቿ ከሷ እንደተረዳ ነው። ባለፈው አመት በሁለት ሺ ስምንት አመተ ምህረት ሐምሌ ሀያ አራት ቀን ሁለት ሺ ስምንት አመተ ምህረት ላይ ጎንደር አንድ ሰልፍ ነበረ፣ ሰላማዊ ሰልፍ። በዛ ላይ የጎላ አስተዋጽኦ ነበራት። በሰልፉ ላይ እንግዲህ በሚዲያም እንዳየ ነው። እኛ ከሰልፉ ውጪ ሌላ በብዙ ግባ የሚባል ነገር ወደ ፖለቲካ ዓለም ነው ወይም በሌላ መስመር እየደረሰች ልጅ አለት ድማ ገና ህጻን ናት። ጠበቃው በሚዲያ እንደታየው ያሉት ንግሥት ይርጋ በጎንደር ከተማ በተካሄደው ሰልፍ ላይ ፊት ለፊት አንድ እጇን ወደ ላይ ዘርግታ የሚያሳ የሰውየው ፎቶግራፍ በማህበራዊ ሚዲያ ላይ ሲሰራጭ የነበረ በመሆኑ ነው። ይህ መዝገብ ለአርብ ተቀጥሮ የነበረው በምን ምክንያት እንደሆነ አቶ አለልኝን ጠይቄያቸው ነበር። ተቀጥሮ የነበረው የአቃቤ ሕግን ማስረጃ መርምሮ ብይን ለመስጠት ነበር ተከላከሉ ወይም አትከላከሉ ለማለት ነገር ግን ያው ችሎቱ መዝገቡን አይተነዋል ተጽፎ ስላላለቀ በማለት ላዳሪ ለህዳር አምስት ሁለት ሺ አስር ዓመተ ምህረት ሌላ ቀጠሮ ይዘዋል በተጨማሪም በንግስት ይርጋ ተነስቶ የነበሩ ጥያቄዎች በችሎቱ ታይተዋል ቤተሰብ ጥያቄና ከህክምና ጋር ተያይዞ ንግሥት ይርጋን የሚጠይቋት ቀደም ሲል ወደ ማረሚያ ቤት ስትገባ አስመዝግብ የተባላቻቸው ሰዎች ብቻ ነበሩ። ነገር ግን ያው በተደጋጋሚ እያመለከትን ማንኛውም ሰው መጠየቅ የፈለገ ሰው እንዲጠይቃት ቀደም ብሎ ሐምሌ ሀያ አንድ ቀን ሁለት ሺ ዘጠኝ አመተ ምህረት በኋላ ችሎት ታዞ ነበር። በትእዛዙ መሰረት አልተፈጸመም። ድጋሚ ያመለከትን አመለከተች ሰውም ቃሊቲ ማረሚያ ቤት አስተዳደር መጥቶ እንዲያስረዳ ታዞ ነበር። ነገር ግን የመጣው የቃሊቲ ማረሚያ ቤት አስተዳደር ሳይሆን የፌዴራል ማረሚያ ቤቶች አስተዳደር የህግና ሁለቱ ዳይሬክተሮች ስልጣን ያላቸው ናቸው። መጥተው የሰጡት መልስ ያው በህገ መንግስት መሰረት ሙሉ መብቷ ተጠብቀዋል፣ ማንኛውም ሰው ያገኛታል የሚል ነበረ። እርሷ ግን እስካሁን ድረስ ማንም ሰው እንደማያገኛት፣ ከእነዛ ከተመዘገቡት ውጪ ማንኛውም ዘመድ እንደማያገኛት የችሎቱ አስረዳት። ችሎቱም ያው እኛን እሷንም እንደዚሁ ከማረሚያ ቤት የመጡትን ከጠየቀ በኋላ በህገ መንግስቱ ያላትን መብት ሙሉ በሙሉ እንድትጠቀም ማንኛውም ሰው እንዲጠይቃት ትዕዛዝ ሰጥቷል። ሌላው ከጤንነት ጋር የተያያዘ የህክምና ጉዳይ ያነሳችው ነገር ነበረ። በዛም ላይ ሁለቱንም አስተያየት የእሷንና ከማረሚያ ቤት የመጡትን ሰዎች አስተያየት አዳምጦ አችን ባዘዘው መሰረት ፍላጊ መድኃኒቶቿን እንድትጠቀም አዟል። የንግስት ይርጋና የሌሎቹም እስረኞች ጠበቆች ከዚህ ቀደም በነበሩት ችሎቶች አብዛኞቹ በእስር ቤት ውስጥ የሰብአዊ መብት ጥሰት እንደሚፈጸምባቸው አቤቱታ ያቀርባሉ። ከተቃውሞ እንቅስቃሴ ጋር በተያያዘም የታሰሩት ሰዎች ቁጥር በቀላሉ የሚገመት እንዳልሆነ ይናገራሉ። የኦፌኮ አቶ ሙላቱ ገመቹ አንድም የህዝብ ጥያቄ ሳይመለስ በርካቶች ተገድለው እንዲሁም በሺዎች የሚቆጠሩ ሰዎች እስር ቤት በሚገኙበት ሁኔታ ሰሞኑን በኦሮሚያና በአማራ ክልል እየተካሄደ ያሉ የውይይት መድረጎች ከፕሮፓጋንዳ የዘለለ ፋይዳ አይኖራቸውም ይላሉ። የህዝብ ጥያቄ እንደመለሱት አማራና አማራ ኦሮሞ አሁን ተገናኝተዋል፣ አንድ ሆነዋል። እንደዚህ አይነት ነገር ነው ያሰሩት። ከቀድሞም ቢሆን እኛ የምናምነው አማራና ኦሮሞ በአማራነት ወይም በኦሮሞነት ጎራ ለይቶ ጦርነት አንዱ ላይ አንዱ ያካሄደበት ጊዜ የለም። ሕብረተሰቡ በሰላም አብሮ ይኖራል። ግለሰቦች ሊጋጩ ይችላሉ። በአንድ አካባቢ ያሉት እና በአንድ አካባቢ ያሉት በአንዳንድ ምክንያት በጥቅም ላይ የተነሳ በመሬት ላይ የተነሳ አንዳንድ ጊዜ ይሄ ግጭት ይደረጋል። ይሄ ይህንን እንደ መለኪያ አይነት አድርገን ወስደን ሁለቱ ብሄረሰቦች ይጋጫሉ አሁን ታረቁ የሚያሰኝ ነገር አይደለም። በዚህ ሰበብ የህዝብ ምስ ጥያቄ ተመልሰዋል ተብሎ እና ይል ዳንክራ የሚመታበትና የሚዘፈንበት ጉዳይ አይደለም። ባህርን እና ኦዲድ ሁልጊዜም አብሮ ነው የሚሰሩ አንድ ላይ ናቸው። አሁን ጥሪ ተጠራርቶ የሚመጡት ነገር ለምሳሌ ኃይል የሚደረግ እንጂ ሁለቱ ብሔረሰቦች አብሮ ተካክፎ ቀደም ብሎም አብሮ ይኖራሉ፣ አሁንም አብሮ ይኖራሉ፣ ለወደፊትም የሚቀጥል ነው። ይህ ህዝብ አንድነቱ የጠበቀ ነው። ስለዚህ የህዝብን ጥያቄ መለሰ ማለት አይደለም። ለአማራው ክልል ኮሚኒኬሽን ጉዳዮች ጽሕፈት ቤት ተከታዩን ጥያቄ አቅርቤላቸው ነበር። እንደምናስታውሰው በኢትዮጵያ በኦሮሚያ ክልል ከዛም ደግሞ በአማራ ወደ ሁለት ዓመት የሚጠጋ ተቃውሞ ተካሂዷል፣ እየተካሄደም ነው። ከዚህ ውስጥ የመብት ጥያቄዎችን የሚያነሱ ሰዎች የዲሞክራሲን ጥያቄ የሚያነሱ በጣም በርካታ ሰዎች እስር ቤት እንደሚገኙ ቤተሰቦቻቸው፣ ጠበቆቻቸው እየገለጹ ይገኛሉ። አሁንም ድረስ እስር እንዳለ ይገለጻልና በዚህ አንጻር የህዝቦችን አንድነትን እንደማምጣት እንደገና ደግሞ እንደው ብሔራዊ አገራዊ እርቆችንና ሰላሞችን ለማውረድ ይሄንን ነገር አይታችሁታል ወይ? በእናንተ በኩል እንግዲህ በኛ በኩል የምንረዳውም ማንም ሰው ሊረዳ አማራን ህዝቦች አንድነት ማጠናከር የመላውን ኢትዮጵያን ብሄር ቤተሰቦችና ህዝቦች አንድነትና ህብረት ማጠናከር ስብቅድ ማጠናከር ምንም ነገር ሊገድበው አይችልም፣ በፍጹም ከተውንም መልካም አስተዳደር ችግር ባለበትም የመልካም አስተዳደር በተረጋገጠበትም ድህነት ባለበትም ድህነት በተወገደበትም በሁሉም ሁኔታ የህዝቦች አንድነት አብሮነት መቻቻልና መከባበር ሊገደብ አይችልም። ሌሎቹ ጉዳዮች በዚህ ውስጥ ያሉ ችግሮች የህዝብ አንድነትና ሰላም በማስጠበቅ የሚፈቱ የሚታዩ የሕግ አግባብ የያዛቸው በሕግ የሚታዩና የሚፈቱ ነው የሚሆኑት እና እነዚህ ሁለቱ ነገሮች ተነጣጥለው የሚታዩ ነው የሚሆኑት። በእኔ እምነት በቅርቡ ከእስር የተፈታው ጋዜጠኛ ተመስገን ደሳለኝ በበኩሉ በዚህ ሁለት ዓመታትም ሆነ ከሁለት ዓመታት በፊት በነበሩት ጊዜያት በፖለቲካ አመለካከታቸው፣ የመብትና የነጻነት ጥያቄን በማንሳታቸው በመጻፋቸው በተቃውሞ እንቅስቃሴ በመሳተፋቸው የታሰሩ ሰዎች እስር ቤቱን አጨናንቀውታል ይላል። በተለያየ ምክንያት ከፖለቲካ ጋር ተያይዘው እስር ቤት የገቡ በብዙ ሺ የሚቆጠሩ የኦሮሞና የአማራ ተወላጆች አሉ። እነዚህ ሰኞች እስከ ዛሬ ድረስ በስር ቤት ውስጥ እየማቀቁ ነው። ሌላው ቀርቶ በአደባባይ ላይ አሁን ከቅርብ ጊዜ እየተለመደ እየተፈቀደ ያለው የኦነግን ባንዲራ ይዞ መጨፈር የመልካም ነገር ነው፣ ጥሩ ነው። ነገር ግን የኦነግን ባንዲራ ወንጭ የተለበሳቸው ብቻ ተብለው በኦሮሚያ በፌዴራል ማረሚያ ቤቶች በርካታ ሰዎች ዛሬም አሉ፣ ተፈርጎባቸው እየማቀቁ ነው። እነዚህ አልተፈቱም። እነዚህም መፍታት ሳይችሉ ለህዝብ ቆመናል፣ የህዝብን ጥያቄ እየመለስን ነው ማለት ይቸግራል። በአማራ ላይ ብናይ በብዙ ሺ የሚቆጠር የአማራ ተወላጆች እስር ውስጥ አሉ። ሌላው በቀላል ምሳሌ እንኳን ብናየው ዘጠና ሰባት ምርጫ በኋላ ከመከላከያ ሰራዊት ውስጥ የተለያዩ መረጃዎች ይፋ እንዳደረጉት በዘጠና ስምንት እና በዘጠና ዘጠኝ ብቻ ሀያ ሺህ በላይ የአማርኛ ቋንቋ ተናጋሪ የሰራዊቱ አባላቶች እስከ ጀኔራል ድረስ ያሉ ተባረዋል። የኦሮምኛ ቋንቋ ተናጋሪዎችም ተባረዋል። ከላይ ያሉትን መመጥቀስ ብንሞክር እነ ጀነራል አለምሸት ደግሴን እና ጀነራል አሳምነው ጽጌ ከሁለቱም ብሄሮች ማንሳት እንችላለን። እነሱ ተከትሎ በብዙ ሺ የሚቆጠር ቁጥር የሰራዊቱ አባላቶች ተባረዋል። እነዛ የሰራዊቱ አባላቶች የተባረሩት ከሰራዊቱ ውስጥ በአማራነታቸው ብቻ እንደሆነ ይታወቃል፣ በኦሮሞነታቸው ብቻ እንደሆነ ይታወቃል። ከእነዚህ ውስጥ ለምሳሌ እነ ጀነራል አሳምነው እነ ጀነራል ተፈራማሞ ለኮሎኔል ደምሶ አንተኔን ብታያቸው ያነሱት ጥያቄም ሰራዊት ውስጥ ያለ አንደኛ ጥያቄያቸው በርከታ ያሉ ጥያቄዎች ናቸው። በሰራዊት ውስጥ ያንጠባብቀ የነበረው የአማራ ተወላድ በአማራነት ብቻ ለምን ይገፋል? ለምን ይባረራል? ይህንን ጥያቄያቸውን ደግሞ በወቅቱ የባህዲን አመራር አቅርበዋል። ለባህዲንም አቅርበዋል መሻይክስትም አቅርበዋል የደረሰባቸው ጣፋንታ ግን የእድሜ ልክ እስር ተፈርዶባቸው እዚይ በራ ላይ ማቀቅ ነው እና በሁለቱም ብሄሮች ለረጅም ጊዜ ባለፉት ሀያ ስድስት ዓመታት በማንነታቸው ብቻ ያለምንም ወንጀል አንዳንዶቹ እንደውም ያለምንም ምስክር በፍርድ ቤት ተፈርዶባቸው እስር ላይ እየማጠቅ ይገኛሉ ባድንና ሆዴ አሁን እያደረጉት ያለው ትግል በትክክልም የሕዝብን ጥያቄ ለመመለስ ከዚህ ቀደም ድርጅታቸው ኢህአዲግ ይከተለው ከነበረው የአፋኝነትና የሽረኛነት መንገድ ወጥተው ለተሻለች ኢትዮጵያ የሚሰሩ ከሆነ የቅድሚያ ልናምናቸው እንዲገባ እነዚህ በተለይ በክልሎቻቸው በራሳቸው መንግስት ስላሉ ሰኞች ሊሰቱ ይገባል። ምናልባት አሁን ባለው የእነሱ የፖለቲካ ቁመና ፌዴራል ማረሚያ ቤት ውስጥ ያሉ ሰኞችን መፍታት የሚያስችል ላይሆን ይችላል። ነገር ግን እውነት ከሆነ በኦሮሚያና በአማራ ክልል ያውም የቅርብ ጊዜዎችን ጨምሮ በእነዚህ በሁለት ዓመታት የተካሄዱ አመፆችን ተከትሎ የታሰሩ ሰኞች በራሳቸው ክልል ውስጥ ያሉት አልተፈቱም። እነሱን ሳይፈቱ የእነሱን ጥያቄ አንስተው እነሱ ልክ ናቸው ቢሉ የዚህ ጥያቄ ለመመለስ ድርጅታችን ከሄደበት መንገድ ተነጥለን ወጥተናል ቢሉን አሁን ባለው ሁኔታ ለማመን ይቸግራል። ጊዜ ይጠይቃል። ኢትዮጵያ የተቃውሞ እንቅስቃሴ ከተጀመረ በኋላ ባለፈው አንድ ዓመት ዓለም አቀፍ የሰብአዊ መብት ድርጅቶቹ ሂውማን ራይትስ ዎች እና አምነስቲ ኢንተርናሽናል ከአንድ ዓመት በፊት ካወጧቸው የመጀመሪያ ሪፖርቶች በስተቀር በሁለት ዓመት ጊዜ ውስጥ የጠፋው ሰው ሕይወት፣ አካል ጉዳት፣ የደረሰበት የታሰረው ሰው ቁጥር፣ የወደመው ንብረትና የተፈናቀለውንና የተሰደደውን ሰው ብዛት አጣርቶ በይፋ ያስታወቀ አንድም አካል የለም። የኦሮሞንና የአማራን ህዝቦች ትስስር አስመልክቶ ስለ ብአዴንና ኦህዴድ አዲስ ግንኙነት ከአሜሪካ ድምፅ ጋር የተደረገ ውይይት። እንዲያው ለማስታወስ ያህል የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ባለፈው ሳምንት ውስጥ ባህር ዳር ላይ ካስተላለፉት መልእክት ቀንጨብ አድርገን እናሰማችሁ። ማናችንም ልንክደውም አንችል ልለውጠውም አንችል ለዘመናት የተገነባ ማንነት አንድነት አለ። በሆነ አጋጣሚ ሊፈርስ የማይችል ቢታሰብም ሊፈርስ የማይችል ኢትዮጵያውያን ሰርገኛ ጤፍ ነው ብለናል። አብሮ የሚበጠር አብሮ የሚፈጭ ከተበላም አብሮ የሚበላ መኖርም ብቻ አይደለም የተጋሩት፣ ኢትዮጵያውያን ሞትንም ጭምር የተጋራን ህዝቦች ነን። አጽማችን አንድ ላይ የተቀበረ፣ ደማችን አንድ ላይ የፈሰሰ፣ ሞትንም የተጋራን ህይወትን ብቻ አይደለም ሞትንም የተጋራን ህዝቦች ነን። አድዋ ላይ ሞትን ተጋርተናል። አጽማችን አንድ ላይ ተቀብሯል። ሶማሊያ ሲወረን ደማችን አንድ ላይ ፈሷል። የእያንዳንዱ የማናችንም ኢትዮጵያውያን ደም ባድሜ ላይ አለ። ዛሬ ተቀጥረን አይደለም፣ ቅጥረኞች ሆነን ተከፍሎን አይደለም እዛ ደማችንን ያፈሰስ ነው። ለማን? ለዚች አገር ሉዓላዊነት፣ ለዚች አገር ክብር ሲባል ነው እያንዳንዱ ኢትዮጵያዊ ውድ ህይወቱን የሰዋው። ህይወት ቀልድ ስለሆነ አይደለም፣ ጨዋታ ስለሆነ ሳይሆን ለሀገሩ ክብር ሲል ነው ራሱን አሳልፎ የሰጠው። ይህ ማንነትም ያለን ህዝቦች ነን። ለምንድን ነው በዋዛ ምን ሸረሽረው ሲበላሽ ሲናድ ሲጠፋ ቆመን የምናየው፣ ሄዶ ሄዶ ማናችንን ነው የሚጠቅመው? ይሄ ሁላችን ልናስብበት የሚገባ ጉዳይ ነው፣ ያሳስበናል። እኔ ስላለፈው ታሪክ አያስጨንቀኝም፣ ከማንም ጋር አያጣለኝ። እውነት ነው ያለፈው ታሪክ የሁላችንም ታሪክ ነው፣ በጎም ይሁን መጥፎ የራሳችን ታሪክ ነው። እንደ ታሪክነቱ መቀመጥ አለበት። የትናንቱ ታሪክ ለዛሬ ማስተማሪያ የሆነን ካለ ደግሞ ወስደን ልንማርበት የተበላሸ ታሪክም ካለን ዛሬ ማስተካከል ወደኋላ እያየን ወደፊት መሄድ አንችልም። ና እነኚህ ነገሮች እነኚህ ችግሮች እየተደማመሩ እየተደማመሩ ጊዜ እያገኙ በሄዱ ቁጥር እየጎዱነ ያሉት የትናንቱ ትውልድ የራሱን ታሪክ ሰርቶ አልፏል። ዛሬ ሌላ ትውልድ ነው ያለ ነው። ለምን የራሳችንን በራሳችን ለራሳችን በሚጠቅመን ሞዴል ሌላ ታሪክ አንሰራም? መስራት እየቻልን ለምን? ይህንን ላለፉ ሃያ ስድስት ዓመታት አዲስ ሊባል የሚችል መንፈስ ያዘለና የናኘ ብዙ ሰው ጆሮውን ከፍቶና ሕሊናውን አቅንቶ የተከታተለውን እስከ ዛሬም እየተቀባበለው ያለውን መልእክት ኢትዮጵያውያን እንዴት ይገነዘቡታል? ውይይት ከፍተናል። በተከታዩ ውይይት ውስጥ በአምቦ ዩኒቨርሲቲ የወሊሶ ግቢ የማኔጅመንት ወይም የሥራ አመራር መምህር አቶ ስዩም ተሾመና በኒውዮርክ ዩኒቨርሲቲ የአዮና ኮሌጅ የማኅበረሰብ ጥናት ወይም ሶሲዮሎጂ ረዳት ፕሮፌሰር ዶክተር ደረሰ ጌታቸው ሐሳቦቻቸውን ያንሸራሽራሉ። ትዝታ በላቸው ነች ያወያየቻቸው። ያዳምጡት። በጣም ነው የማመሰግነው ሁለታችሁንም። ለዛሬ አስተያየታችሁን ልወስድ የፈለግኩት ባለፈው ሳምንት ፍጻሜ ላይ ሁለቱ የኢህአዴግ አባል ድርጅቶች የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦፒዲኦ እና ብሔረ አማራ ዲሞክራሲያዊ ንቅናቄ አንደም መካከል የተካሄደው ስብሰባ አነጋጋሪ ሆኗል። በማህበራዊ መገናኛ ብዙሀን ላይ እንዲሁም ከየግለሰቦች የሚሰሙ አስተያየቶች የኦሮሚያው ፕሬዝደንት ለማ መገርሳ ለኢትዮጵያ ሕዝብ አንድነት አጽንዖት ሰጥተው ሲናገሩ በጥርጣሬ የሚያዩዋቸው አሉ። አንዳንዶቹ እንደውም ጠንካራ በሆነው የኢህአዴግ አባል ድርጅት በ ህወሀት የተላኩ ናቸው። በአገሪቱ ውስጥ ተቃውሞ ስለበዛ ለማረጋጋት የሚሰሩ ናቸው ይላሉ። ሌሎች ደግሞ የኦሮሞን የበላይነት በኢትዮጵያ ውስጥ ለማስረጽ የተነሱ ናቸው የሚሉ አሉ በቀናም ደግሞ የሚመለከቱ አሉ። የነዚህ ሁለት ብሔሮች አንድነትና ጥንካሬ ለኢትዮጵያ ሰላም ዋልታ ሊሆን እንደሚችል የሚናገሩም አሉ። እስቲ የእናንተን አስተያየት ልውሰድ። መጀመሪያ ዶክተር ደረሰ ጌታቸው ከነዚህ የሚስማማውት ነጥብ ካለ እዛ ላይ ሊያብራሩ ይችላሉ፣ ካልሆነም ደግሞ የራስዎን ግምገማ ቢሰጡኝ። እሺ፣ አመሰግናለሁ። ወይዘሮ ትዝታ ይህንን የውይይት እድል ስለሰጠሽን እና ለመላው የቮይስ ኦፍ አሜሪካ የአማርኛ ፕሮግራም ተከታታይ የሆነው የኢትዮጵያ ህዝብ ደግሞ ሰላምታይን አቀርባለሁ። በዚህ በባህር ማዶ ያለን ኢትዮጵያውያን በሀገር ውስጥ የሚደረገውን የፖለቲካ ውይይት በቅርብ እንከታተላለን። እርግጥ ነው ለሀያ አምስት ዓመት በኢትዮጵያ ውስጥ ስለ ኢትዮጵያዊነት ማውራት እና ስለ ኢትዮጵያዊነት መናገር ለረጅም ጊዜ በተለይ በዚህ በገዢው ፓርቲ ባሉ ሰዎች በመሪው ህወሀት እንዲሁም በሌሎቹም ተቀጽላ ፓርቲዎች በኦህዴድ፣ በብአዴን እና በደህዴግ ውስጥ ተሰምቶ የማይታወቅ ነገር ነው። ኢትዮጵያዊነትና ትምክህተኝነት የሌሎችን ብሔር ብሔረሰቦች ባህል፣ ቋንቋና ማንነት መናቅ ነው። ኢትዮጵያዊንን የሚሉ ሰዎች የአማራና የትግሬን ባህል በሌላ ሰው ላይ የሚጭኑ ናቸው የሚል የተሳሳተ ታሪካዊ ትንተና ነው። ለረጅም ሳምንት ስንሰማ ይኖር ነው እና እንግዲህ የኦሮሞ ህዝብ ዴሞክራሲ ማህበረሰብ ድርጅት ሊቀመንበር ሆነው የተመረጡትና አሁን ክልሉን የሚያስተዳድሩት ግለሰብ አቶ ለማ መገርሳ እና በዙሪያቸው ያሉ ትልልቅ የሆዴድ ባለስልጣኖች ለኦሮሞ ህዝብ ኢትዮጵያዊነት መናገራቸው ለሁላችንም አዲስና እንግዳ ነገር ሆኖብናል። እኔ ሰውዬው እንደ ሆዴድ መሪነት የሚናገሩት የሚያወሩት ነገር ሁሉ ከህወሀት የተሰጣቸውን ነው በሚለው አልስማማም። ምክንያቱም አንደኛ መሪ ናቸው። ምንም ያህል የስልጣንና የሀይል ልዩነት በህወሀትና በኦህዴድ በኩል ቢኖር አንድ ሰው የሚናገረው ነገር በሙሉ የተነገረውን ነው ማለት ለአንድ ሰው ትልልቅ ክብር ለመስጠት ይመስለኛል። ሁለተኛ የኦሮሞ ህዝብ በጣም ከፍተኛ በደልና ስቃይ ደርሶብኛል እያለ እያመፀ እየተናገር የወጣበት ጊዜ ነው። ኦፒዲዮ ይህንን የህዝብ ጥያቄ ወደ ስልጣን ጥያቄ ለመቀየር እየተንቀሳቀሰ ይመስለኛል በኢህአዴግ ውስጥ ትልቁን የፖለቲካ ስልጣን የመቀበልና የማግኘት ጥያቄ እያመጣ ይመስለኛል። ለዚህ ጥያቄ ደግሞ ኦሮሞውን ብቻ ሳይሆን ሌላውንም የኢትዮጵያ ህዝብ ማሳመንና ማስተባበር ይገባል ብለው አስበው ይመስለኛል። እንግዲህ ከኦሮሞ ብሔርተኝነት አልፈው ስለ ኢትዮጵያና ስለ ኢትዮጵያ አንድነት ማውራት የጀመሩት። ትዝታ፣ አመሰግናለሁ ዶክተር ደረሰ ከአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር ስዩም እንግዲህ እንደሰሙት፣ ዶክተር ደረሰ ጌታቸው አቶ ለማ መገርሳ ስልጣንም ለመቆናጠጥ ሌሎችንም ደግሞ የኢትዮጵያ ኃይሎች አንድነት ለማሰባሰብ ያሉ መሰለኝ። በዚህ ላይ አስተያየቶ ምንድን ነው? የተለየስ አስተያየት አሎት ወይ ስለ ሰሞኑ የኦፒዲኦ አመራር አባላት ወደ አማራ ክልል ጉዞ እና ከአማራ ክልልም ስለተደረገላቸው አቀባበል? አመሰግናለሁ። በዋናነት አንድ እዚህ ጋር መነሳት ያለበት ነገር አለ። ይኸውም ሁለቱ ክልላዊ መስተዳደሮች መካከል ምናልባት በፓርቲ ደረጃ ኦህዴድ እና ብአዴን ብለን ያልነዋል። ጉዳዩ በሁለቱ የፓርቲ አመራሮች ወይም ደግሞ የሁለቱ ክልላዊ ምሳሌዎች ፍቃድና እንቅስቃሴ የተደረገ ቢሆንም ግንኙነቱ በአብዛኛው ህዝብ ለህዝብ ነው ሊባል በሚችል ደረጃ ነው። እንደዚህ ያሉ የህዝብ ለህዝብ የሚደረጉ ግንኙነቶችን ለመፍጠር በዋናነት ያው የፖለቲካ አመራሩ ቅድሚያ ወስዶ እንቅስቃሴ ማድረግ አለበት። ፖለቲካ አመራሩ እንደዚህ ያለ ነገር ውስጥ ይገባ፣ በሂደት በማህበረሰቡ ዘንድ የጋራ መግባባትና የመተባበር አይነት መንፈስ ይሰፍናል። ያ ነው እንደ አካሄድ የምናየው እና በሁለቱ ክልሎች አሁን ባለፈው ሳምንት መገበረጃ አካባቢ የተመለከትነው ነገር ይሄ ነው። ግን አንድ መሰመር ያለበት ነገር በሁለቱ ህዝቦች እና በሁለቱ ክልሎች መካከል የተደረገው የትብብርና የመግባባት መንፈስ ይሁን ደግሞ እንደዚህ እርስ በርስ የልምድ ልውውጥ እና በጋራ ተሰብስቦ በጋራ ጉዳዮች ላይ መወያየት እንደተለየ ነገር እኩል ሊነሳ የማይገባ ነበር። አሁን እንደ አዲስ መወያያ አጀንዳ ሆኖ የቀረበበት ምክንያት፣ እንዲሁም ቅድም እንዳልሽው በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ የሆነበት ዋና ምክንያት ምንድን ነው? በዚህ ሀገር ውስጥ ስለ ኢትዮጵያዊነት ብሎም የጋራ አንድነት በሀገራዊ ጉዳዮች ላይ የጋራ የሆነ የፖለቲካ አቋምና አጀንዳ ይዞ መወያየትና መነጋገር ያልተለመደ ነገር ስለሆነ ይሄ አለመለመዱ ነው

እንደ ስህተት ሊወሰድ የሚችልበት አግባብ የለም። ነው አንዱ የመጀመሪያው ነገር። ከዛ በመቀጠል የኦሮሚያ ክልላዊ ፕሬዚዳንት አቶ ለማ መገርሳ በዋናነት ከኢትዮጵያዊነት ጋር በተያያዘ እየተናገሯቸው ያሉ ወጣ ያሉ እስካሁን ድረስ ያልተለመዱ ነገሮች ከየት የመጡ ናቸው? መነሻቸው ምንድን ነው የሚለው በዛ ላይ አንደኛ የህወሓት ኢህአዴግ ሀሳብና አጀንዳ ለማስፈጸም ተልከው ነው የሚል ነገር አለ። ይሄ የፈጠራ እንትን ነው የሚሆነው ወይም ደግሞ በተጨባጭ ነባራዊ ሁኔታ ላይ ያልተደገፈ ግምት ነው የሚሆነው። ምክንያቱም በተለያዩ ሚዲያዎች ላይ እየተሰጡ ካሉ አስተያየቶች እና እንዲሁም መሬት ካለው ነባራዊ ሁኔታ መለከተው የሁለቱ ፓርቲዎች የኢህአዴግ አባል የሆኑ ህወሀትና ኦህዴድ ግልጽ በሆነ ግጭት ውስጥ ያሉት ማለት ይቻላል። በዚህ ረገድ የ ህወሀት ደጋፊዎችና አንዳንድ አመራሮች ኦህዴድን በኦሮሚያ ክልል የሚካሄደው ህዝባዊ መጽና ተቃውሞ ተጠያቂ ያደርጋሉ። አንዳንዶቹም በተለይ ለአሁኑ ምሳሌ የሶማሌ ክልል መስተዳደር ጋር ከኦነግ ጋር እስከ ማያያዝ ደርሰዋል። እንዲሁም በተቃራኒው የኦሮሚያ ክልል መስተዳደር ኃላፊዎች ደግሞ የህወሀት የኢህአዴግ አመራሮችና ደጋፊዎችን በክራይ ሰብሳቢነትና ኮንትሮባንድ በይፋ እስከ መወንጀል ድረስ ደርሰዋል። እና ግልጽ የሆነ ግጭት እንዳለና በሁለቱ ወገኖች መካከል ካለው ነባራዊነት አንጻር ሲታይ የህወሀትን አጀንዳ ለማራመድ ተላላኪነት ሄዱ ናቸው ብሎ የሚለው አስፊድም ነው ከዛ አንጻ ይኖራል ። ሁለተኛው ነገር የኦሮሞ የበላይነት የሚለው ነገር የአንድ ህዝብ የበላይነት ሊኖር አይችልም። እርግጥ ግን የአንድ የፖለቲካ ቡድን የበላይነት ሊኖር ይችላል። ከዛ አንጻር ስንመለከተው የህወሓት የበላይነት እንዳለ ምንም ጥርጥር የለውም። ይሄ የበላይነት መኖሩ ነው አሁን የፖለቲካ ቀውስ እየፈጠረ ያለው። ይህን ቀውስ እያዩ ይህን ቀውስ እየተቃወሙ ያሉ እንደመሆናቸው፣ ሌላ የኦሮሞን የበላይነት ለማስጠበቅ የሚንቀሳቀሱበት ምክንያት ሊኖር አይችልም። ከዛ ይልቅ በዋናነት የፕሬዚዳንቱን ንግግር እንዲሆን እና አጠቃላይ እንቅስቃሴውን መታየት አለበት። ኢትዮጵያ ህዝብ ለየት ባለ ባልተለመደ መልኩ መናገራቸው በቀናነት ሊወሰድ የሚገባ ነው ብዬ የምልበት ምክንያት ሲጀመር አንደኛ የፖለቲካ አመራር ናቸው፣ ሁለተኛ ደግሞ ኢትዮጵያዊ ናቸው። ባል የነበረበት የሚጠበቅ ነገር ነው። እሱን ያሉት እና ምን እያስገር የሚገባ ነገር አይደለም። እንግዲህ እንደሚያውቁት መምህር ስዩም ያልተለመደ ስለሆነ ነው። ኢትዮጵያዊነትና አንድነትን አስረግጦ የተናገረ የኦፒዲኦ የኦሮሞ ህዝብ ዲሞክራሲያዊ ድርጅት መሪ እስካሁን በ ስድስት ዓመታት ውስጥ ስላልታየ ነው። አዲስ ነገር ነው። መምር ስዩም ባሏቸው ላይ የሚሉ ነገር አለ፣ ዶክተር ደረሰ ጌታቸው? እንዴት አንድ ኢትዮጵያዊ ስለ ኢትዮጵያ ሲናገር ህወሀት ስለነገረው ነው ይባላል። በዚህ መደነቃችን ነው ሊያስደንቀን የሚገባ ሊያስደንቀን ብቻ ሳይሆን ሊያወያየን የሚገባ ያሉት ኮንሰር ናቸው። ይገባኛል። እኔም ልቤ እንደ እሳቸው ነው። በአንድ በኩል ይሄ የሚያሳየን ምንድን ነው? ይሄ ኢትዮጵያዊነት የምንለው ከቋንቋ ከእምነት፣ ከጎሳ፣ ከብሔር ያለፈ አንድ ሀገር አለችን፣ በአንድ ሀገር ውስጥ ተወልደን ያደግን ሰዎች ነን፣ የሚያባቡን የሚያስማሙን ኢትዮጵያዊ የሆኑ እሴቶች ወይም ቫሊዩስ አሉ የሚለው አመለካከት ምን ያህል እየተሸረሸረ እንደመጣና አንድ ኦሮሞ ይሄን ነገር ሲናገር ምን ያህል ጥርጣሬ እንደሚወድቅባቸው ነው። እኔ አቶ ስዩም ያሉት ቅራኔና ውጥረት አለ የሚለው እስማማኛለሁ። ምክንያቱም ግልጽ ነው፣ ገሀድ የምናየው ነገር ነው እኔ ቼስ የኦፒዲኦ መሪዎች ኦሮሞዎች በሶማሌ ክልል ውስጥ እንዲገደሉ እና እንዲፈናቀሉ ከህወሀት ጋር ቁጭ ብለው ይህንን አቅድ አውጥተዋል ብሎ የሚለኝ ሰው እኔ አይምሮ ጤነኛ የሆነ ሰው አይመስለኝም። እና ወደ ሁለት መቶ ሺህ ሰው ተፈናቅሎ መሬት እና ቤት አልባ ሆኖ ተሰዶ ኦሮሚያ መጦ ሲቀመጥ እነዚህ ሰዎች በመጀመሪያ ሰው ስለሆኑ፣ ሁለተኛ ኢትዮጵያውያንም ስለሆኑ እንዴት ነው የአንድ ክልል መንግስት ፕሬዚዳንት የሆነ ሰው ይሄንን ቁጭ ብሎ የሚያየውና የሚመለከተው የዚህ ነገር ተባባሪ የሚሆነው? ስለዚህ ኦፒዲዮ እየተደረገ ያለው ነገር ትክክል አለም፣ በኦሮሞ ህዝብ ላይ ጥቃት መደረግ የለበትም የሚል ጠንካራ አቋም ይዞ ወጥቷል። ከዛ ባለፈ በኦሮሚያም ክልል በሌላም ቦታ ያሉ በተለይ ከህወሀት ጋር ጥብቅ ግንኙነት ያላቸው ወታደሮችና የደህንነት ባለስልጣናት ንግድ የሚያዘዋውሩ ሰዎች እንዴት አድርገው ኦሮሚያ ፖለቲካ ውስጥ አልቃ እየገቡ ነገሮችን እያበላሹ እንደሆነ በቅርብ ስለሚያውቁ የኦፒዲዮ አመራሮች ፊትለፊት እየወጡ ሲናገሩ እንሰማል። ከሁሉ ያለፈ ግን የኦሮሞ ህዝብ ራሱ ተበደልኩኝ ያለ ባለፉት ሶስት አመታት ከባድ ጩኸትና ተቃውሞ እያሰማ ነው። ይሄ ሁሉ ባለበት ሁኔታ አቶ ለማ መገርሳና በዙሪያቸው ያሉ ሰዎች ጠዋትን ማታም የሚያስፈጽሙት የህወሀትን እቅድና ሀሳብ ወይም ህልም ነው ብሎ ማሰብ እኔ እውነቱን ለመናገር በጣም በጣም በጣም እንዲህ አይነት ነገር ለማድረግ በጣም ይከብዳል። ይሄ ማለት ህወሀትና ኦፒዲዮ አብረው ሰርተው አያውቁም ወይ? ኢህአዲግ የሚባለው ግዙፍ ፍጡር ወይም ድርጅት አባል ድርጅቶች አይደሉም ወይ? ምናልባት በአቶ ለማ መገርሳ ሹመትና ስልጣን ላይ ራሱ ህወሀት እሳቸው እንዲሾሙና ስልጣን ላይ እንዲቀመጡ እጁን አላስገባም ወይ እና እኒህ ሰውዬ እንደው ከሰማይ የወረዱ አዳኝ ናቸው ወይ ብለሽ ከሆነ የምትጠይቂው አይደለም፣ አይደለም። አብረው እንደሰሩ አብረው እንደነበሩ አብረው ይህንን መንግስት ሲያስተዳድሩ እንደነበረ ኦፒዲዮ እስከ ዛሬ ኦሮሚያ ውስጥ በተፈጠረው ችግር ውስጥ የራሱ የሆነ ተጠያቂነትና ሚና እንዳለው እናውቃለ ግን አሁን ያለንበት ሁኔታ ነገሮች መሬት ላይ ያሉት ሁኔታዎች እየተለወጡ ያሉ ይመስለኛል። መምህር ስዩም ይሄንን ሁለቱን የአማራ ክልልና የኦሮሞ ክልልን ትብብር ከፍ ለማድረግ ከተቀሩት የኢትዮጵያ ብሔረሰቦች ጋር ምክንያቱም እንዴ ሁለተኛ ትልልቅ ነን ብሎ የሚካሄደው ትብብር የተቀሩትንስ ኢትዮጵያውያን የት አስቀርቶ ነው የሚል አባባል አለና ለቀጣይነቱ ምን መደረግ አለበት ብለው ይመክራሉ? መልካም ይህ ጥያቄ ከመለስ በፊት ምናልባት ቅድም ዶክተር ደረሰ ባነሱ ጉዳይ ለአንድ ሶስት ነጥብ ማለት እፈልጋለሁ በአጭሩ ከሁለት ሺ ስድስት በኢትዮጵያ አቆጣጠር ጀምሮ ያለውን የፖለቲካ ለውጥ ሂደት ስትመለከቱ ኦሮሚያ ውስጥ ከፍተኛ አመጽ ከሁለት ሺ ስድስት ጀምሮ ነው ከፍተኛ የህዝባዊ አመጽና ተቃውሞ የተቀሰቀሰው። በዛ አመጽና ተቃውሞ በሚነሳበት ሂደት ውስጥ በግልጽ ማስረጃ መጥቀስ እንኳን አስቸጋሪ ቢሆንም የኦህዴድ አመራሮች እጅ እንደነበረበት የታወቀ ነው። ብዙ ተቃዋሚ ነገሮችም ይኖራሉ። ያንዳንድ ሆኖ የህዝቡ ግፊት እየገፋ በሄደ ቁጥር የኦህዴድ ኢህአዲግ አመራር የህዝቡን ጥያቄ ተቀብሎ ወደ ማስተናገድ የመጣበት ሁኔታ እንዳለ ይታውቃል። ለምሳሌ በዚህ ረገድ የሚጠቀሰው የአዲስ አበባ ማስተር ፕላን ነው። የአዲስ አበባ ማስተር ፕላን ተቃውሞ ተባብሶ ሲሄድ የክልሉ መስተዳድር ነው እንግዲህ ይህንን የአዲስ አበባ ማስተር ፕላን ውስጥ ያደረገው የኦሮሞ ህዝብ አልተቀበለው። ስለዚህ ኦሮሞ ህዝብ የማይቀበለው ነገር ክልሉ ተቀብሎ ሊያስተናግዱ አይችልም ብሎ ውድቅ አደረገውና ይሄ አንድ ነገር ነው። ምንድነው የኦሮሚያ ክልላዊ መስተዳደር እና በተለይ የኦህዴድ አመራሮች ሙሉ በሙሉ ላይሆን ይችላል፣ አብዛኛውም ላይሆን ይችላል፣ የተወሰኑ መሪዎች የህዝቡን ጥያቄ እየተቀበሉ ሲያስተናግዱ የነበረበት ሁኔታ እንዳለ መገንዘብ ይችላል። መጨረሻ ላይ በሁለት ሺህ ስምንት ዓመት መጨረሻ ላይ ተቃውሞ ከፍታ ደረጃ ላይ በደረሰበት ወቅት የኦህዴድ አመራር ለውጥ ነው የመጣው። አሁን በስልጣን ላይ ያለው አዲሱ አመራር ወደ ስልጣን የመጣው በህዝብ ግፊትና ጫና ምክንያት ነው። የኢህአዲግ ፓርቲ ውስጥ የኢህአዲግ አባል ሌሎች ውስጥ ይሄ ነገር አልታየም። ስለዚህ አንድ መሰመር ያለበት ነገር የአዲሱ የኦህዴድ አመራር ወደ ስልጣን የመጣው በኦሮሞ ህዝብ አመፅና ግፊት ጫና ምክንያት ነው። እና የህዝብን ጥያቄ ተቀብሎ ከማስተናገድ ውጪ ሌላ አማራጭ ያለው አይመስለኝም። ይሄ አንድ ነገር ነው። ቅድም ወዳነሳሽው ጥያቄ ስመለስ ቀጣይነት እንዴት ማስኬድ ይችላለን የሚለው በኢትዮጵያ ፖለቲካ ውስጥ አብዛኛው ድምጽ ያላቸው የኦሮሞና የአማራ ህዝብ ናቸው። በጥቅሉ ወደ ሁለት ሶስተኛ ብለሽልት የሚች ነው። እነዚህ ሁለቱ ህዝቦች ካልተስማሙ፣ በጋራ ጉዳዮቻቸው ላይ ካልተወያዩ እና የጋራ አንድነት መፍጠር ካልቻሉ ኢትዮጵያ ውስጥ ስምምነት፣ የጋራ መግባባት ሊኖር አይችልም። ስምምነት ሊኖር አይችልም። ሰላም ሊኖር አይችልም። የግድ እነዚህን ሁለት ህዝቦች አግባብቶ በጋራ ጉዳዮች ላይ አወያይቶ ተነጋግሮ በመግባባት ላይ የተመሰረተ ዲሞክራሲያዊ ስርዓት መዘርጋት የግድ ነው። ምርጫና አማራጭ የለውም። ከሌሎች ብሔሮች ብሔረሰቦች አንጻር ሲታዩ በሚለው ጉዳይ ላይ ሁለቱ ብሔሮች ሲዋሃዱ ሁለት ሶስተኛው የኢትዮጵያ ህዝብ ተግባባ ተስማማ ማለት ነው። ሁለት ሶስተኛው የኢትዮጵያ አብዛኛው የኢትዮጵያ ህዝብ ሲስማማ በሌሎች ብሔር ብሔረሰቦች ዘንድም ይሄ መስማማት ይሄ መግባባት ስሜት እየዳበረ እየጎለበት ይሄዳል ማለት ነው። ሁለቱ ትላልቆቹ ብሔሮች እርስ በርስ ተጠላልፎ ተጋይተው በቀድሞ ታሪክ ላይ የመጠላለፍ አካሄድ እየሄዱ ባለበት ሁኔታ አገራዊ መግባባትና ስምምነት መፍጠር አይቻልም እና ሁለቱም ማግባባት ከተቻለ ሁለቱ በጋራ ጉዳዮች ላይ እንዲስማሙና በመግባባት ላይ የተመሰረተ አካሄድ፣ የፖለቲካ አቅጣጫ እንዲቀመጥ ማድረግ ከተቻለ በሌሎች ብሄር ብሄረሰቦች መካከል ተመሳሳይ መስማማት፣ ተመሳሳይ መግባባት ማስቀጠል ይችላል። ሁለቱም ማግባባት ካልተቻለ ሁለቱም በጋራ ጉዳይ ላይ ወጥ የሆነ አቋም፣ በመግባባት የተመሰረተ አቋም ማያት ካልቻሉ ግን ኢትዮጵያ እንደ ሀገር ሰላምና ሉዓላዊነት ራሱ ማስከበር የማትችልበት ደረጃ ሊፈጠር ይችላል። አመሰግናለሁ መምህር ስዩም ተሾመ። ዶክተር ደረሰ ግን ቀደም ሲል ካቀረብኩት ጥያቄ ጭምር ሌሎች የኢትዮጵያ ብሔረሰቦችን ወደዚህ አንድነት እንዴት ማምጣት ይቻላል? በተለይም ደግሞ ይሄ አውራ ፓርቲ የሚባለውን ቲፒኤልኤፍን ህወሓትን ብዙውን ስልጣን አሰባስቧል የሚባለውንም ወታደሩ የኢትዮጵያ ወታደሩም ውስጥ የበላይነት አለው የሚባለውን ኃይል እንዴት ነው ወደዚህ ወደ ተጀመረው ሰላምና መረጋጋትና እንደተባለው ለልማት ለአንድነት ወደ መስራት ማምጣት የሚቻለው? ወይዘሮ ትዝታ እኔ የአማራ ህዝብና የኦሮሞ ህዝብ መገናኘቱ ሽማግሌዎቹ መገናኘታቸው እና ስለ ሀገራቸው ማውራታቸው እንዲሁም ባለስልጣኖቹ ተከትለው በባህር ዳር መገናኘታቸው ጥሩ ነው ብዬ አስባለሁ። ነገር ግን ዘላቂ ለሆነ ለኢትዮጵያ ፖለቲካ ችግር መፍትሄ ነው ብዬ አላስብም። ለምን መፍት ይሄ ነው ብዬ እንደማላስብ ላስረዳ። አንደኛ ቅድም አቶ ስዩም ሲናገሩ በህዝብ ደረጃ ጠላት የለም፣ የአንድ ህዝብ ወክላለሁ የሚል ፓርቲ ወይም ስልጣን ሊይዝ ይችላል ብለዋል። ይሄ እውነት ነው። እኔ በህዝብ ደረጃ የኦሮሞ ህዝብና የአማራ ህዝብ ጠላትነት የለውም። የተጋባ የተዋለደ የተዋጋ እርስ በርሶ የተጣላም ነበረ። በህዝብ መካከል የሚደረግ ሁሉን ታሪካዊ ነገር በሁለቱ መሀል ሆኗል። አሁን በኢትዮጵያ ውስጥ ስልጣንና ሀብት የሚከፋፈለው በብሄር ወይም በዘውግ እንደሆነ እናውቃለን፣ ኤትኒካሊ እና በዚህ ኢህአዴግ በሚባለው የአገሪቱን ስልጣን በያዘው ድርጅት ውስጥ ያለው ስልጣን በሙሉም የሚሸነሸነው በእነዚህ በብሄር ድርጅቶች ነው። እና አማራም ኦሮሞንም ወክ ያለው የሚሉት ድርጅቶች የማዕከላዊ መንግስቱን ስልጣን ጉልበት እንደሌላቸው ሁላችንም እናውቃለን። የሀገሪቱን ደህንነት፣ ጸጥታ፣ ውትድርናውን የሚቆጣጠረው ይሄን ኢህአዴግ የሚባለውን ግብዝ ፍጡር የፈጠረው ህወሓት የሚባለው ድርጅት እንደሆነ እናውቃለን። እና አቶ ለማ መገርሳና ወዳጆቻቸው በኢህአዴግ ውስጥ የስልጣን ሽግግር አመጡ እንበል ከህወሀት የበላይነት ወደ ኦህዴድ የበላይነት የተሻገረ ኢህአዴግ ቢፈጠር ለምሳሌ የዛሬ አመት ወይም ሁለት አመት ወይም ከሚቀጥለው የኢህአዴግ የምክር ቤት ስብሰባ በኋላ ለኢትዮጵያ ህዝብ ለውጥ ያመጣሉ? እኔ ብዙ አያመጣም ባይ ነኝ። ለምሳሌ የኢትዮጵያ ህዝብ ጥያቄ የዲሞክራሲ ጥያቄ ነው። የኢትዮጵያ ሕዝብ በታሪኩ አንድም ጊዜ ነጻና ፍትሐዊ በሆነ ምርጫ የሚፈልጉትን አስተዳዳሪዎች መርጦ አስቀምጦ አያውቅም። ይሄ መንግስት በጠመንጃ የተቀመጠ መንግስት። ስለዚህ ኦህዴድና ኢህአዴግ፣ ህወሀትም ሆኑ ሌሎቹ የኢትዮጵያ ሕዝብ ዴሞክራሲያዊ መብቱን እንዲለማመድ፣ የዴሞክራሲ ሽግግር እንዲያደርግ ከተቃዋሚ ፓርቲዎች ከህዝብ አክቲቪስቶች ጋር ቁጭ ብለው ተወያይተው ኢትዮጵያ የዴሞክራሲ ሽግግር እውነተኛ የሆነ ዴሞክራታይዜሽን ካላደረገች ምድጃ ቢለዋወጥ ወጥ አያጣፍጥም እንደሚባለው ነው የሚሆነው። አሁን ትግርኛ ከሚናገሩ አምባገነኖች ኦሮምኛ ወደሚናገሩ አምባገነኖች እንሻገራለን ማለት ነው። ከትግሬ አላልኩም፣ ትግርኛ ከሚናገሩ አምባገነኖች ወደ ኦሮምኛ ወደሚናገሩ አምባገነኖች እንሻገራለን። አምባገነንነት ቆዳ ቢለዋውጥ፣ ሃይማኖት ቢለዋውጥ፣ ዘር ወይም ጎሳ ቢለዋውጥ አምባገነን ስምምነት ያለ ህዝብ ፍቃድ በስልጣን ላይ ተቀምጦ መጫን ነው እና ይሄ ነገር ሳይሰራ ይሄ ድልድይ ሳትሻገር ኢትዮጵያ ሰላምም የሚባለው ነገር ልማትም የሚባለው ነገር አይመጣም። ኢህአዴግ ኦህዴድን የበለጠ የፖለቲካ ስልጣን ሰጥቼ፣ በኦህዴድ ሞግዚትነት የኦሮሞን ህዝብ ጥያቄና አመፅ ተሻግሬ፣ ኢትዮጵያን ከዚህ በኋላ ለአመታት እገዛለሁ ብሎ እያሰበና እያሰላሰለ ከሆነ የዋህነት ነው። ምክንያቱም ለጥቂት ጊዜ የህዝቡ አመት ሊበርድ ይችላል። ጥያቄዎቹ ግን ተመልሰው መምጣታቸው የማይቀር ነው። ስለዚህ እኔ ለኢህአዴግ ህወሀትም ሆነ ለአቶ መገርሳ እና ለኦህዴድም ሰዎች ቢሆን ያለኝ ጥሪ አንድ ነው። ለአቶ ለማ ለአቶ ለማ መገርሳ ኢህአዴግ የዘላለም ንጉሥ ሆኖ መቀጠል አይችልም። የኦሮሞ ህዝብ ጥያቄ የመብት የፍትህና የዴሞክራሲ ጥያቄ ነው። ከሌላው የኢትዮጵያ ህዝብ ጥያቄ የሚለይ አይደለም። ይሄ ጥያቄ የአማራም ጥያቄ ነው። የሲዳሞውም ጥያቄ ነው። የጉራጌውም ጥያቄ ነው። ስለዚህ ይሄንን ጥያቄ ለመመለስ ኢህአዴግ መምጣት አለበት። አለበለዚያ ሽግሽግና ጥቃቅን ለውጦች እዚህና እዛ በማድረግ ነገርዬውን መሻገር የሚችሉት አይመስለኝም። ጊዜ መግዛት ይቻላል። ችግሩን ግን መለወጥ የሚቻል አይመስለኝም። ትዝታ፣ በመጨረሻ የመምህር ስዩምን አስተያየት ልውሰድ። አሁን ዶክተር ደረሰ ባሉት ላይ መልካም። እንግዲህ በአማራና ኦሮሞ መካከል አንድ የሚያደርጋቸው መሰረታዊ ነገር ምንድን ነው ብለን ስንል ሁለቱም ህዝቦች የመብት የነፃነትና ና የተጠቃሚ ጥያቄ ነው ያላቸው፣ ተመሳሳይ ጉዳይ ያላቸው፣ በተመሳሳይ ሀገር ውስጥ ነው ያሉት፣ ተመሳሳይ ጥሩ የሚውም መጥፎ ታሪክ ያላቸው፣ ተመሳሳይ ወይም ደግሞ ዛሬ ላይ ሆኖ የሚያደርጉትና የሚወስኑት ውሳኔ የወደፊት አብሮነታቸውን የወደፊት እጣፋንታቸውን ይወስናል። ስለዚህ ፖለቲካ መሪዎች ነገር አውቀው የህዝቡን የመብት፣ የነጻነትና ስታዊ ተጠቃሚ ጥያቄ በአግባቡ መመለስ አለባቸው። ያን ለማድረግ ምን መደረግ አለበት ብለን ስልን የኢህአዴግ ስራና አሰራሩ ያ ብቻ ሳይሆን የጭራሽ የፖለቲካ አመለካከቱ በልዩነት በብሔር ልዩነት ላይ የተመሰረተ የፖለቲካ መዋቅርና አመለካከት ሙሉ በሙሉ መታደስ፣ መቀየር አለበት። እንዴት ያ ነገር መቀየር የምንጀምረው ብለን ስንል እንግዲህ ለፖለቲካ መጠቀሚያለትን ይሁን ወይም ደግሞ ከህዋሲ ኢህአዴግ ጋር ባላቸው ግጭት ይሁን ወይም ደግሞ ኢትዮጵያዊ ስለሆኑና በኢትዮጵያዊነት ስላመኑበት ይሁን ከሶስቱ በአንዱ ሊሆን ይችላል። ግን የኦሮሚያ ክልላዊ ፕሬዚዳንት ኢትዮጵያዊነትን መነሻ አድርገው እየሄዱበት ያለው አግባብ ያ አንዱ የለውጥ እንቅስቃሴው መሰረት ነው። የተሻለች ኢትዮጵያ ለመገንባት የሚያስችለን አካሄድ ነው ብዬ ነው የማምነው። ስለዚህ ከዚህ በብሔር ለይቶ በልዩነት ላይ የተመሰረተ በመነጣጥን ላይ የተመሰረተ አፓርት በማድረግ እየተደረገ ያለው አካሄድ እንግዲህ፣ አፓርታይድ ማለት ይሄ ነው። ሌሎች ብዙ ጊዜ የዘር ጉዳይ አድርጎ ይታያል። ግን በዋናነት አብላጫ ድምፅ ያለውን የህብረተሰብ ክፍል በመከፋፈል ላይ የተመሰረተ ስርዓት ነው አፓርታይድ ማለት ና። ይህ ስርዓት ሙሉ በሙሉ መቀየር አለበት እምነት ያለውት ማምጣት አለበት ማለት ነው። እና ያ ስካልሆነ ድረስ በሀገር አቀፍ ደረጃ ሰላምና መረጋጋት መፍጠር በጣም ከባድ ነው የሚሆነው። ስለዚህ ይሄ የህዝቡ ጥያቄ ብቻ ስለሆነ አይደለም፣ የኢህአዲግ የራሱ ጥያቄ ነው። የኢህአዲግ አባል ድርጅቶች በዋናነት ብአዴን ና ኦህዴድ ይህን ጥያቄ እየጠየቁ ያሉት ኢህአዲግ እንደ ድርጅት ይህን ነገር ተቀብሎ ማስተናገድ ከተሳ ነው። መፍትሄው እኮ ኦህዴድም ኢህአዴግም ከግንባሩ ውስጥ መውጣት ነው። ሁለቱ ከግንባሩ ከወጣ ኢህአዴግ የሚባለው ድርጅት ይፈርሳል ማለት ነው። ኢህአዴግ ከፈረሰ እንደገና እንደ አዲስ ምርጫ ይካሄዳል፣ እንደ አዲስ ፓርቲ ይዋቀራል፣ እንደ አዲስ ክስተቶች ይመጣሉ ማለት ነው። ስለዚህ ኢህአዴግ ይህን ተቀብሎ እንደ ድርጅት በተለይ በዋናነት በመሪነት መስራች ብለን የምንለው ህወሀት ኢህአዴግ ይህን ተቀብሎ ማስተናገድ የማይችል ከሆነ የኢህአዴግ አባል ድርጅቶች በዋናነት ብአዴንና ኦህዴድ ከግንባሩ ውስጥ መውጣትና ኢህአዴግ የሚባለውን ድርጅት ማፍረስ ነው ያለው አማራጭ። ወሊሶ ካምፓስ መምህር ስዩም ተሾመ የስራ አመራርና ማኔጅመንት መምህር እንዲሁም ጦማሪ፣ እንዲሁም ደግሞ ዶክተር ደረሰ ጌታቸው በኒውዮርክ በአዮና ኮሌጅ የሶሶሎጂ ረዳት ፕሮፌሰር በጣም አመሰግናቸዋለሁ ስለ ጊዜያቸው። እግዚአብሔር ይስጥልኝ እኔም በጣም አመሰግናለሁ። ትዝታን እኛ እናመሰግናለን። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ23 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው እያስተናገድናችሁ ያለነውን ጽዮን ግርማና እኔም ሰሎሞን አባተነን የኢትዮጵያ የተቃዋሚዎች ሐሳብ ስለ ኤችአር 128 ቀጣዩ ዘገባችን እሱን የተመለከተ ይሆናል። የኢትዮጵያን የፖለቲካ አየርና የዲሞክራሲ ይዞታ ከዩናይትድ ስቴትስ ፖሊሲዎች ጋር ለማረቅ ታስቦ የተዘጋጀ ኤችአር 128 ተብሎ የተሰየመ የሕግ ረቂቅ የአሜሪካውን የተወካዮች ምክር ቤት ድምጽ እየጠበቀ ነው። የድጋፍም የተቃውሞ ሀሳቦችም ያሏቸው የተለያዩ አካላት በረቂቁ ላይ አስተያየቶቻቸውን በየአጋጣሚው እየሰጡ ይገኛሉ። ለመሆኑ የኢትዮጵያ ተቃዋሚዎች ሀሳብ ምን ይሆን? ሁሉንም ይወክላሉ ባንልም፣ የሁለቱን ዛሬ እናስደምጣችኋለን። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋና የመላ ኢትዮጵያ አንድነት ፓርቲን ፕሬዚዳንት ዶክተር በዛብህ ደምሴን ሰለሞን አባተ በቅርቡ አነጋግሯቸው ነበር። ወደ ውይይቱ ንዝለቅ። አሁን ያለውን የዩናይትድ ስቴትስን የፖለቲካ ሁኔታ በምንመለከትበት ጊዜ በተለይ ኢትዮጵያን የሚመለከተው በኮንግረስ ደረጃ ጥያቄ ላይ ያለ ኤችአር 128 የሚባል የድንገት ያለ ሕግ አለ። መቼ የምትጠይቋቸው አይቀርም የኮንግረሱንም ሰዎች፣ የሴኔቱንም ሰዎች በምታገኙበት ጊዜ ምንድን ነው ሀሳባችሁ ከኤችአር 128 ጋር በተያያዘ? አቶ እኔ በጣም ደስ ብሎኛል። ይህ ሕግ ከዚህ በፊት በነበሩ ብዙ ትግሎች አልፎ አያውቅም። አንድ ኮሚቴ ይጥለው ስለነበረ ከ2005 ምናምን ጀምሮ እንዲህ እየወደቀ ብዙ ጊዜ እየወደቀ ፍራስትሬት እያደረጉ ስሚዝ ነው ስማቸው ያሆኑ እሳቸው ከፍተኛ ጥረት አድርገው፣ በዚህ አጋጣሚ በጣም ላመሰግናቸው። ሰብአዊ መብት የመጀመሪያው ነው መሆን ያለበት ለአንድ ሀገር መለኪያ። እንደዚህ ያድገዋል መንገድ ሰርቷል ድልድይ ሰርቷል ሳይሆን የዜጎች አያያዝ እንዴት ነው እንግዲህ እንደ ዓለም አንድ ናን አደለ በዩናይትድ ኔሽን በኩልም ይሁን በሌሎች የወዳጅነት ፊርማዎችና ስምምነቶች ተባብረን ተጋግዘን እንሰራለን ብለን እንላለን። ስለዚህ ለማንኛውም ግንኙነቶች ሰብአዊ መብት ዋና መሆን አለበት። እስር ቤት ስገባ ምርመራ ላይ ማዕከላዊ ይሄ ሰብአዊ መብት ላይ ድንጋጌዎች ያሉ አንቀጽ ሀያ አምስት አካባቢ ያሉት እስከ ሀያ ዘጠኝ ሰላሳ ድረስ ያሉት አሉ። በዓለም አቀፍ ድንጋጌዎች የሀገሪቱ ህግ አካል ይሆናል። ግን ያ ይሄ ማለት ኢንተርናሽናል ዲክላሬሽን ኦፍ ሂውማን ራይት አሉ፣ በሌላ መጽሐፍ አሉ። ግን እነዛ የዛ አካል እንደሆኑ እዛ ላይ ተጠቅሷል። የሚያሳዝን ሰለሞን፣ አንዱም አይሰራም፣ አንዱ ሀረግ አትሰራም። ለምሳሌ እኔ ስቀጠቀጥ የነበረው ቃል ያለመስጠት ህገ መንግስታዊ መብት አለኝ ስላልኩ ነው። ቃል ያለመስጠት ማለት የዛገር ደህንነት ምንም ነጥብ ስለሌለው ሲይዝህ ከራስህ ላይ ወስዶ ነው ክስህ ነው የሚሰራው። ቶርቸር አለ ኢትዮጵያ ውስጥ ነው እያሉ አሁን የነበርኩበት አዎ። ግን ሰብአዊ መብት የአንድ እስረኛ አያያዝ መብት ምናምን የተገለጸው ላይ ቃል ያለመስጠት መብት አለኝ። ያ ከሳሹ የሚፈልጋቸውን ሰራ የሚለውን ነጥብ አምጥቶ ነው ክስ ማደራጀት ያለበት እንጂ ከእኔ የሚወጣውን ወስዶ በዛ በኩል ሄደ ነበር፣ በዚህ ተመልሶ ነበር ብሎ የራሴን ቃል ክስ አድርጎ ማቅረብ የለበትም። በህገ መንግስቱ ውስጥ እንደውም ከመጀመሪያዎቹ አንቀጾች አንዱ ነው። በህግ ስር ስለተያዙ ሰዎች፣ ክስ ስለተመሰረተባቸው ሰዎች የሚናገሩት አንቀጾች ይናገራል። ህገ መንግስቱ ይሉታል ፕሮፌሰር መራራ ሌሎችም ሰዎች ፕሮፌሰር መስፍን ብዙ ሰዎች በቃ የወረቀት ላይ ነብር ይሉታል። ስለዚህ አንዱም ተግባራዊ አይሆንም። ይህን ደግሞ ሆንንበት፣ አልፈንበት፣ አይተነዋል። ስለዚህ ማቀርበውኔ እንደውም በጥቅሉ ሰብአዊ መብት ቅድሚያ አይሰጥ ኢትዮጵያ ውስጥ ማሰቃያ ቦታዎች አሉ የማይታወቁ እስር ቤቶች አሉ። እና እስክንድር እስኪሞቱ ነው የጠበቀው? ምን እስኪሆኑ ነው የሚጠበቀው? ስለዚህ ዝም ብሎ ከወሬና ከመግለጫ ያለፈ ሊደረግ ያስፈልጋል። እስረኞች መፈታት አለባቸው። የህሊና እስረኛ የለኝም ወደ ማለት ድፍረት ሁሉ የተመጣው በኢኮኖሚ ትብብር፣ በጸረ ሽብር ትብብር፣ በምናምን በሚባሉ የውሸት ትብብሮች። በኋላ ግን ራሳቸው ችግር ሊሆኑ ችግር ሊፈጥሩ በሚችሉ ግንኙነቶች ምዕራባውያን እያሳበጡ ነው አምባገነ ፖለቲካዊ፣ ሰብአዊ መብት ድርጅቶች፣ ጋዜጠኞች፣ መንግስታዊ ያልሆኑ ድርጅቶች እና በግል ደግሞ የሚጽፉ ነገሮች ምናምን አሉ። እነዚህ አካባቢ እያስበላን እየተበላን መኖር ሰልችቶናል። ይሄ ደግሞ ወደ ሌላ እንትን ያመጣል። የመንግስት ግንኙነት መሆን ያለበት ከህዝቡ ጋር ነው። ረጅምና ዘለቄታ ያለው ጥሩ ግንኙነት ሊኖር የሚችለው አንድ መንግስት ከህዝቡ ጋር ግንኙነት ሲኖረው፣ ከአገዛዝ ጋር ከሆነ ሲያልፍ ያልፋልና ና ይህንን ትኩረት ሰጠንና አጽኖ ሰጠን መናገር እንፈልጋለን። በ1997 ዓ ም ይህ ጉዳይ ተነስቶ ነበረ እንደዚሁ ኮንግሬስ ማኑ አቅርበው ድጋፍ እንዳሁኑ ስላላገኘ ብቻ ነው እስካሁን የቆየው እንጂ ይሄ ነገር ቆይት። ፖለቲከኞችን በተመለከተ እና አንዱ አለም ሌሎችም በአመለካከታቸው በፖለቲካ አመለካከታቸው ብቻ በእስር ቤት የሚማቅቁ ወንድሞች አሉ። እና ይሄ ኤችአር 28 አትሊስት ባለው መንግስት ላይ ትንሽ ጫና የአሜሪካን መንግስት ለማድረግ ስለሚችል ይሄንን እንግዲህ ሰዎቹ እየገፉበት ነው። አሁን ከፍተኛ ድጋፍ ያገኘ ይመስለኛል። መንግስት ዝም ብሎ ማየቱ ተገቢ አለመሆኑን ነው። እንግዲህ አንድ አይነት እርምጃ ለመውሰድ እየፈለጉ ይመስለኛል። የአሜሪካ መንግስት የመኢአድ ፕሬዚዳንት ዶክተር በዛብህ ደምሴንና የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋን ለጊዜያቸው እናመሰግናለን። ረቂቁ ቢጸድቅ በሁለቱ ሀገሮች መካከል ያለው ግንኙነት አንዳች ጉዳት አይደርስበትም የሚሉ የኢትዮጵያ መንግስት ባለሥልጣኖች ሰነዱ ዛሬ ያሉ ሁኔታዎችን አያንጸባርቅም እያሉ ነው። ሰለሞን ከዛው ሳትወጣ እስከ ማጠቃለያ ዜናው አንድ ሙዚቃ ጋብዘ አንድ ሙዚቃ መልካም። ሲሆን እንግዲህና ስልጣን ከሰጠሽኝ እስከ ማጠቃለያው አንድ ደግሞ ላንቺም ለአድማጮችም ልጋብዝ። ሰንበሬ በቴዲ አፍሮ። የማጠቃለያ ዜና ላሰማችሁ። በኢትዮጵያ የአስቸኳይ ጊዜ አዋጁ ከተነሳ በኋላም የቀጠሉና በአንዳንድ አካባቢዎች የሚስተዋሉ አንዳንድ የጸጥታ ችግሮችን በዘላቂነት ለመፍታት ያሏቸውን የፌዴራልና የክልል ጸጥታ መዋቅሮች ተቀናጅተው እየሰሩ ናቸው ሲሉ የመከላከያ ሚኒስትሩ ሲራጅ ፈጌሳ አስታውቀዋል። ሚኒስትሩ ይህንን ያስታወቁት እርሳቸው በዋና ጸሐፊነት የሚመሩት ብሔራዊ የጸጥታ ምክር ቤት ሰሞኑን ካካሄደው ስብሰባ በኋላ ለሀገር ውስጥ በሰጡት ጋዜጣዊ መግለጫ ነው። ሶማሊያ ውስጥ በደቡብ አካባቢዎች በአልሻባብ ይዞታዎች ላይ ትናንት የአየር ድብደባ ማካሄዱን የዩናይትድ ስቴትስ የአፍሪካ እዝ አስታውቋል። በሌላ በኩል ደግሞ የታችኛው ሸበሌ ክልል መሪዎች ለቪኦኤ ዛሬ በሰጡት ቃል ከሞቃዲሾ 70 ኪሎ ሜትር በስተደቡብ በምትገኘው ዳር ኤስ ሰላም ከተማ ላይ ዛሬ በተካሄደ ድብደባ ሦስት ሰው መገደሉን አመልክተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በደቡብ ምስራቅ እስያ መሪዎች ጉባኤ ላይ ለመገኘት ፊሊፒንስ ዋና ከተማ ማኒላ ገብተዋል። ሚስተር ትራምፕ ማኒላ ሲገቡ ወደ 3500 የሚሆኑ ሰልፈኞች ወደ ዩናይትድ ስቴትስ ኤምባሲ ሄደው ተቃውሟቸውን ገልጸዋል። የዓለም እጅግ ፈጣን የምጣኔ ሀብት እድገት እየተመዘገበባቸው ናቸው የሚባሉ ሀገሮችን ጨምሮ የአስር ደቡብ ምስራቅ እስያ ሀገሮች መሪዎች የሚገኙበትና ማኒላ ላይ የሚደረገው አሲያን በሚል ምህጻር የሚጠራው ህብረት ስብሰባ ነገና ከነገ በስተያን የሚነጋገረው በንግድ በመዋለ ነዋይ ፍሰትና ከሀያላኑ መንግስታት በሚገኝ ድጋፍ ጸጥታና ድህንነትን በማስጠበቅ ጉዳዮች ላይ እንደሚሆን ተገልጿል። በመካከለኛው ምስራቅ እጅግ ግዙፉ የሆነው ኤሜሬትስ አየር መንገድ በ15 ቢሊዮን ዶላር ወጪ አርባ ቦይንግ የመንገደኛ አይሮፕላኖችን ለመግዛት ስምምነት ፈረመ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ጽዮን ግርማና ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም ደናደሩ።